መዝሙር አንድ መቶ አምስት እግዚአብሔርን አመስግኑ፣ ስሙንም ጥሩ፣ ለአሕዛብም ሥራውን አውሩ። ተቀኙለት፣ ዘምሩለት፣ ታምራቱንም ሁሉ ተናገሩ። በቅዱስ ስሙ ተጓደዱ፣ እግዚአብሔርን የሚፈልግ ልብ ደስ ይበለው። እግዚአብሔርን ፈልጉት፣ ትጸናላችሁ፤ ሁል ጊዜ ፊቴን ፈልጉ። ባሪያዎቹ የአብርሃም ዘር፣ ለርሱ የተመረጣችሁ የያዕቆብ ልጆች ሆይ የሰራትን ድንቅ አስቡ፣ ታምራቱን የአፉንም ፍርድ እርሱ እግዚአብሔር አምላካችን ነው ፍርዱ በምድር ሁሉ ላይ ቃል ኪዳኑም ለዘላለም እስከ ሺህ ትውልድ ያዘዘውን ቃሉን አሰበ ለአብርሃም ያደረገውን ለይስሐቅም የማለውን ለያዕቆብ ሥርዓት እንዲሆን ለእስራኤልም የዘላለም ኪዳን እንዲሆን አጸና እንዲህም አለ ለአንተ የከናንን ምድር የርስታችሁን ገመድ እሰጣለሁ ይህም የሆነው እነርሱ በቁጥር ጥቂቶች ሰዎች እጅግ ጥቂቶችና ስደተኞች ሲሆኑ ነው ከሕዝብ ወደ ሕዝብ ከመንግሥትም ወደ ሌላ ሕዝብ አለፉ። የቀባኋቸውን አትዳስሱ፣ በነቢያቴም ክፉ አታድርጉ ብሎ ሰው ግፍ ያደርግባቸው ዘንድ አልፈቀደም፣ ስለ እነርሱም ነገሥታትን ገሠጸ። በምድር ላይ ራብን ጠራ፣ የእህልን ኃይል ሁሉ ሰበረ። በፊታቸው ሰውን ላከ፣ ዮሴፍ ለባርነት ተሸጠ። እግሮቹም በእግር ብረት ደከሙ፣ እርሱም በብረት ውስጥ ገባ ቃሉ እስኪመጣለት ድረስ የእግዚአብሔር ቃል ፈተነው። ንጉሥ ላከ ፈታውም፣ የአሕዛብም አለቃ አስፈታው። የቤቱ ጌታ የጥሪቱ ሁሉ ገዢ አደረገው፣ አለቆቹን እንደ ፈቃዱ ይገስስ ዘንድ ሽማግሌዎቹንም ጥበበኞች ያደርጋቸው ዘንድ። እስራኤልም ወደ ግብጽ ገባ፣ ያዕቆብም በካም አገር ተቀመጠ። ሕዝቡንም እጅግ አበዛ፣ ከጠራቶቻቸውም ይልቅ አበረታቸው። ሕዝቡን ይጠሉ ዘንድ በባሪያዎቹም ላይ የተናኰሉ ዘንድ ልባቸውን ለወጠ። ባሪያውን ሙሴን የመረጠውንም አሮንን ላከ። የታምራቱን ነገር በላያቸው ድንቁንም በካም አገር አደረገ። ጨለማን ላከ ጨለመባቸው፣ በቃሉም አመፁ። ውሃቸውን ወደ ደም ለወጠ፣ አሶቻቸውንም ገደለ። ምድራቸው የንጉሶቻቸውን ቤቶች በጓጉንቸር ሞሉ። ተናገረ፣ የውሻ ዝንብ ትንኝም በዳርቻቸው መጡ። ዝናባቸውን በረዶ አደረገው፣ እሳትም በምድራቸው ተቃጠለች። ወይናቸውንም በለሳቸውንም መታ፣ የአገራቸውንም ዛፍ ሁሉ ሰበረ። ተናገረ አንበጣም ስፍር ቁጥር የሌለውም ኩብኩባ መጣ። የአገራቸውንም ለምለም ሁሉ በላ፣ የምድራቸውንም ፍሬ በላ። የአገራቸውንም በኩር ሁሉ የጉልበታቸውን መጀመሪያ ሁሉ መታ። ከወርቅና ከብርም ጋር አወጣቸው፣ በወገናቸውም ውስጥ ደዌ አልነበረም። ፈርተዋቸው ነበርና፣ ግብጽ በመውጣታቸው ደስ አላት። ደመናን ለመሸፈኛ ዘረጋባቸው፣ እሳትንም በሌሊት ያበራላቸው ዘንድ ዘረጋ። ለመኑ ድርጭትንም አመጣላቸው፣ የሰማይንም እንጀራ አጠገባቸው። አለቱን ሰነጠቀ፣ ውሃውም ፈሰሰ፣ ወንዞች በበረሃ ሄዱ። ለባሪያው ለአብርሃም የነገረውን ቅዱስ ቃሉን አስቧልና፣ ሕዝቡንም በደስታ የተመረጡትንም በእልልታ አወጣ የአሕዛብንም አገሮች ሰጣቸው፣ የወገኖችንም ድካም ወረሱ። ሕጉን ይጠብቁ ዘንድ ሥርዓቱንም ይፈልጉ ዘንድ። ሀሌሉያ